የአማራ ክልል ርዕሰ መስተዳደር ያቀረቡትን የክተት ጥሪ ተከትሎ ህዝቡ በተለይም ወጣቱ እየሰጠ ያለውን ምላሽ የመከላከያ ሚኒስቴር ሚኒስትር ዴኤታ አደነቁ። ሚኒስትር ዴኤታ ፍስሐ ወልደ ሰንበት ዛሬ በደቡብ ወሎ ከሚገኙ የተለያዩ የህብረተሰብ ክፍሎች ጋር መክረዋል። መስፍን አራጌ ዝርዝራለሁ። የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር የክተት ጥሪ ባቀረቡ ማግስት ከደቡብ ወሎ ሀገር ሽማግሌዎች፣ የሃይማኖት አባቶች፣ የቀበሌ አመራሮችና ወጣቶች ጋር በደሴ ከተማ የመከሩት የመከላከያ ሚኒስቴር ሚኒስትር ዴኤታ ፍስሐ ወልደሰንበት የኢትዮጵያ የውስጥና የውጭ ታሪካዊ ጠላቶች ያሏቸው አካላት የተለያዩ ተጽዕኖ ለማድረግ መሞከራቸውን አስታውሰዋል። ባለፉት ወራቶች በሶስት ጉዳዮች ላይ ትኩረት አድርገው ሲሰሩ ነበር። የመጀመሪያው ህዳሴው ግድብን እንዳትሞላ ከፍተኛ ጥረት ሲደረግ ነበር። በዲፕሎማሲውም በሌሎችም ዝግጅቶች አድርጋል አሸንፋለች። በሁለተኛ ደረጃ አገራዊ ምርጫ እንዳይሳካ ያንተ ጠቅሞ ኢትዮጵያን ችግር ላይ የመጣል እንቅስቃሴ በሰፊ ሲካሄድ ነበር። ይህንንም አሸንፋለች። ሶስተኛና ህግ ማስከበር ሲሉ ያመለከቱትን ተልእኮ የማጠናቀቅ ታሪካዊ ኃላፊነትና ግዴታ ኢትዮጵያውያን ላይ መውደቁን ነው የሚያስረዳውት። ህዝቡ በደጀንነት ብቻ ሳይሆን በግንባር እንዲሰለፍ ጥሪ ያስተላለፉት ሚኒስትር ዴታው በተለይ ወሎና አካባቢው ለሁኔታው ካለው ቅርበት አንጻር በስፋት እንዲሳተፍ ጠይቀዋል። ኢትዮጵያ የተገጠሟ ችግሮች እየወጣች ባለችበት ሁኔታ አካባቢውን ህዝብ አደናግሮ በመቀስቀስ አሸባሪ የህወሀት ቡድን ከፍተኛ ዘመቻ እያደረገ ነው እንደሚታወቅ ይህን የመከላከያ ሰራዊታችን መፍትሄ ለመስጠት ዝግጅት እያደረገ ነው። አስፈላጊውን ነገር እየከፈለ ነው። በዚህ ብቻ ግን ህዝባችን በደጀንነት ብቻ ሊቆም ስለማይገባው፣ በተለይ የወሎ ህዝብ ለሁኔታው ቅርብ ከመሆኑ አንጻር ራሱም ወታደር ሆነ መታገል አለበት። በወጣቱም ሴቱም፣ መላው ህዝባችን በየቀበሌው ተደራጅቶ ከታገለ በቀላሉ መከላከል ይችላል። ወሎን ብቻ ሳይሆን ኢትዮጵያን ማዳን የሚችለው ወሎ ላይ የሚደረገው ትግል ነው። አሁን የወሎ ህዝብ በዓድዋ ከአጼ ሚኒሊክ ጋር፣ በመተማ ከአጼ ዮሐንስ ጋር ሀገራዊ ጥሪ ተቀብሎ ግዳጁን የመወጣት ታሪክ እንዳለው ያስታወሱት ሚኒስትር ዴታ ፍሳ አሁንም ለኢትዮጵያ ዳግም ምላሹን የሚሰጥበት ጊዜ ነው ብለዋል። የወሎ ህዝብ በየትኛውም ታሪክ ኢትዮጵያ ጥሪ አቅርባለት ወደኋላ ብሎ አያውቅም። ዓድዋም በመሳሰሉትን ስናይ ዋጋ ከፍሎ አገሩን አድኗል። አሁንም ሀገር የማዳን ጥያቄ ወሎ ህዝብ ላይ የቀረበ ግልጽ ጥያቄ ነው መሆኑ፣ በየቀበሌው ተደራጅቶ የትም ሄደው አይደለም፣ ምደጅ ሆኖ በየቀበሌው ተደራጅቶ ኢትዮጵያንም ወሎንም የማዳን ስራ እንዲሰራ ለማሳሰብ ወጣቱ ለርዕሰ መስተዳደሩ የክተት ጥሪ የሰጠውን ምላሽና ህዝቡ ለሰራዊቱ እያደረገ ያለውን ድጋፍም አድንቀዋል። ክቡር ርዕሰ መስተዳደሩ ያቀረቡት ጥሪ በጣም ታሪካዊ ጥሪ ነው። ወጣቱ በከፍተኛ ሁኔታ እየተቀላቀለ ነው። ይህን ጥሪ ተጨማሪ ስራዎችን እየሰራ ለመሄድ ነው መድረኩ እና በጣም ታሪካዊ ጥሪ ነው። ሁሉም ህዝብ ርብርብ ሊያደርግና ጥሪያቸውን ምላሽ ሊሰጥ ይገባል። እንደ እስከ ዛሬ ሁሉ ማለት ነው። ሰራዊቱ ጀግና የሆነው የጀግና ህዝብ ልጅ ስለሆነ ነው። የኢትዮጵያ ህዝብ ሰራዊቱ ማጀገን ማንኛውንም ግንባር የተሰለፈ ሀይል ማጀገን ያውቅበታል። የረጅም ጊዜ ልምዱ ነው እና ይሄ ከፍተኛ ዋጋ ያለው ነው። ግን አሁን በርታ በማለት ብቻ እንዲያግዘዋል ጥሬ ማለት በየአካባቢው ተደራጅቶ እኩል ከሰራዊቱ የሚከፈለውን ነገር ለመክፈል ዝግጁ እንዲሆን ለማድረግ ከደሴ ዙሪያ ወረዳ የመጡት መመሪ ህይስ ታረቀኝ ና ከመቅደላ ወረዳ የመጣው ወጣት ብርሃን አማረ የርዕሰ መስተዳድሩ የክተት ጥሪ ቢዘገይም እንደሚቀበሉት ነው የገለጹት። ክተቱ እስከዛሬ መዘገየቱ እኔ በጣም የሚዘገኝ ነው። እግዚአብሔር እንኳ በሰማይ ቤት ይቀጣል። ክፉ የሚሰራ ክፉ ተንኮነ ሀሳብ የሚቀጣ ይቀጣል። ስለዚህ ሀገራችን በክተቱ በቶሎ መፈጸም የሚገባውን በእኛ ወጣቱም ሆነ ህዝቡ ሆነ ተነሱ፣ ስጡን፣ መሳሪያ፣ አስታጥቁን፣ እንሂድ እያለ እንነሳ፣ አስታጥቁን ሲ አበበልቆ ምናምን እንደዚህ ይመጣል እየተባለ ነው እንጂ እንኳን እስከዛሬ ድረስ ቀርቶ መዘገቱም ለእኛ ቆጭቶናል። ቶሎ መፈጸም ሲገባው ነበር፣ ስር ሳይስል አዋጁን በጣም በደስታ ነው የተቀበልነው እኛ አካባቢ አሁን ያሉ ወጣቶች። እንደውም ስንጠብቀው የነበረ ቢዘገይ እንጂ ፈጠነ የማንለው አዋጅ ነው። ወጣቱ በንቅናቄ ከተነሳ እንግባ አስታጥቁንን ወደ ግንባር እንሄድ ካለ በጣም ቆይቷል። ግን አሁን አዋጁ ሲታወጅ ይህንን አዋጅ በደስታ ተቀብሎ አሁን ያው ሁሉም ተመዝግቦ ያው ትራንስፖርት ብቻ ነው የሚጠብቀው በኔም እይታ አሁንም መንግስት ላቀረበልኝ ጥሪ ዝግጁ ነኝ። ነገም ዛሬም ወደ ግንባር ቆርጫ የተነሳው በመሆኔ ደስተኛ ነኝ። ሸስልጣን ደስተኝ ባለ ከአምባሰል ወረዳ የባህል ብጋር በጣም በተለይ ደቡብ ወሎ የሚባለው የትልቅ መሸሾች ሀገር ነው። አባቶቻችን ጣሊያን እንኳ ያላገታቸው ናቸው። የጣሊያን አየር መጥቶ የጣሉ ናቸው። በገንዘብ በአንድነት ህልሜ ጁንታ ሀይል በደምሰ ይችላል ብዬ አምናለሁ። የትግራይን ክልል ዳግም መምራት መጀመራቸውን ያስታወቁት ዶክተር ደብረጽዮን ገብረ ሚካኤል ከሳምንት በፊት በድምፅ ወያኔ በድምፅ አስተላለፉት በተባለው መልእክት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድሯቸው የነበሩትን አካባቢዎች በኃይል የያዛችሁ በአስቸኳይ ለቃችሁ ካልወጣችሁ መብታችንን በትግል እናስከብራለን ብለው ነበር። ከቪኦኤ ጋር በሳተላይት ቃለ ምልልስ ያደረጉት የህወሓት ቃል አቀባይ ጌታቸው ረዳም የትግራይ ግዛት እስኪመለስ እርምጃቸውን እንደሚቀጥል መግለጻቸው ይታወሳል። ለጦርነቶቹ ያለው ሁኔታ በዝርዝር ባይታወቅም በተለያዩ የጦር ግንባሮች ጦርነቱ መቀጠሉን ከአፋር ክልል ዞን አራት ፈንቲ ረሱ ያሉ ወረዳና ከሰሜን ወሎ ዞን ቆቦ ወረዳ ወደ ወልድያ ተፈናቅለው የመጡ አስተያየት ሰጪዎች ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ